በቀድሞ የገቢዎችና ጎምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታና በሌሎች አባሪ ተከሳሾች ላይ ከፍተኛው ፍርድ ቤት በሰጠው ብይን ላይ አቃቢ ሕግ ያቀረበውን ይግባኝ ፌዴራሉ ጠቅላይ ፍርድ ቤት ውድቅ አድርጎ የከፍተኛ ፍርድ ቤቱን ውሳኔ ያጸና የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት ሰኔ 27 ሲሰየም በዚህ ጉዳይ ላይ ውሳኔ እንደሚሰጥ ይጠበቃል። ዘጋቢያችን መለስካቸው አማሃ የፍርዱን ሂደት ተከታትሎ የላከው ዘገባ ቀጥሎ ይቀርባል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በቀድሞ የገቢዎችና ጉምሩክ ሹማምንት በና አቶ መላኩ ፈንታ አቶ ገብረ ዋህድ ውለ ጊዮርጊስ እና በአንዳንድ ባለ ሀብቶች ላይ በሶስት የተለያዩ መዝገቦች ካቀረባቸው ክሶች መካከል በሦስተኛው መዝገብ ላይ ተከሳሾች ያቀረቡትን የክስ መቃወሚያ ፍርድ ቤቱ በአብዛኛው እንደተቀበለው ይታወሳል። በተለይም በዚህ መዝገብ የተመሰረቱ ክሶች በተናጠል እንዲቀርቡ ተከሳሾች ያቀረቡትን አቤቱታ ህጋዊ መሰረት ያለው ነው በማለት የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት የኮሚሽኑ አቃቢ ሕግ ክሶቹን ነጣጥሎ እንዲያቀርብ ብይን ሰጥቷል። ይሁንና አቃቢ ህግ በብይኑ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ወንጀል ችሎት ይግባኝ ብሏል። ጠቅላይ ፍርድ ቤቱም የከፍተኛውን ፍርድ ቤት ብይን እስከ ትናንትና ሰኔ 23 ቀን 2006 ዓ ም ድረስ ታግዶ እንዲቆይ ትእዛዝ ሰጥቷል ጠቅላይ ፍርድ ቤትም ቀደም ሲል ሰኔ 19 ቀን 2006 ዓ ም ሁለቱን ወገኖች ማለትም የኮሚሽኑን አቃቤ ህግና የተከሳሽ ጠበቆችን የበታች ፍርድ ቤት በሰጠው ብይንና በይግባኙ አቤቱታ ላይ አከራክሯቸዋል። የፌዴራሉ ጠቅላይ ፍርድ ቤት ዛሬ ለተከራካሪዎቹ ወገኖች በሰጠው ውሳኔ የከፍተኛው ፍርድ ቤት አስራ አምስተኛ ወንጀል ችሎት ግንቦት 22 ቀን በሰጠው ብይን ምንም ስህተት እንዳላገኝና ውሳኔውን በሙሉ አጽድቆ ለይግባኝም የሚያበቃ ምንም ነገር እንደሌለ የተከሳሾቹ ክስ የመንግስትን ስራ በማያመች አኳን በመምራት የሙስና ወንጀል ጉቦ መስጠትንና ጉቦ መቀበልን የተመለከቱ መሆናቸው የወንጀል ድርጊቶቹ የተለያዩ መሆናቸውን የሚያሳይ ስለሆነ ክሶቹ ተነጣጥለው እንዲቀርቡ የታዘዘበትን ብይን እንዳጸናው ገልጿል። በዚህ መሰረት የጠቅላይ ፍርድ ቤቱ እስከ ትናንት ድረስ የሰጠው የእግድ ትእዛዝ ያበቃ በመሆኑ የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት ለሰኔ 27 ቀን 2006 ዓ ምት በሰጠው ቀጠሮ የሚቀጥለውን ውሳኔ እንደሚሰጥ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ kadis Allah.